ባለፉት 50 ዓመታት ያልታየ በተባለው ኢትዮጵያ ባጋጠማት ድርቅ ሳቢያ ከስድስት ሚሊዮን በላይ ሕፃናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የህጻናት መርጃ ድርጅት ሴቭ ዘ ቺልድረን አስታውቋል። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት የድርጅቱ ዋና ስራ አስፈጻሚ ሄለቴኒንግ ሽሚት ለአሜሪካ ድምፅ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ምግብና ውሃ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጠዋል ህጻናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና ድርቁን ተከትሎ ለሚከሰቱ ውሃ ወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማህበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም አዲሷ የሴቭ ዘ ቺልድረን ዋና ስራ አስፈጻሚ አስታውቀዋል። አሉላ ከበደ ዝርዝሩን ይዟል። በያዝነው የአውሮፓውያኑ 2016 ዓ.ም ብቻ ቁጥራቸው ግማሽ ሚሊዮን የሚደርስ የኢትዮጵያ ህጻናት ለከፋ የምግብ እጥረትና የሰውነት መሟሸሽ ይጋለጣሉ ያሉት የዓለሙ ህጻናት አድን ድርጅት ሴቭ ዘ ችልድረን ዋና ስራ አስፈጻሚ ለአደጋ የሚጋለጡት ህጻናት ቁጥር ከዚህም ሳይጨምርና ሁኔታው ሳይባባስ አፋጣኝ ምላሽ ያስፈልጋል ሲሉ ለዓለም አቀፉ ማህበረሰብ ጥሪ አሰምተዋል። and what we're urging now the እያሳሰብን ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው። ባለፉት ሀያ አመታት ለዚህ መሰል አደጋዎች ብዙ ገንዘብ እየመደቡ ቢሆንም ችግሩ የበረታና ለብቻቸው ሊወጡ የማይችሉት ነው። ቁጥሩ ከአስር ሚሊዮን በላይ የሚሆን ህዝብም ለከፋ ችግር ተጋልጧል። ፈጥነን ከተንቀሳቀስን እልቂት ማስቀረት ይቻለናል ይላሉ ዋና ስራ አስፈጻሚዋ። ይህን ለመከላከል የሚያስችል እድል ልናገኝ እንችላለን። ድንገተኛው አደጋ እጅግ ወደ ከፋ ጉዳትና እልቂት ከመለወጡ በፊት ልንከላከለው የሚያስችል እድል አለን። ነገር ግን ሁኔታው የሚጠይቀውን ተግባራዊ እርምጃ አሁኑኑ መውሰድ ይኖርብናል። በድርቁ ክፉኛ ከተጠቁት አካባቢዎች ወደ አንዱ ወደ ሽንሌ ዞን በመጓዝ የጉዳቱን መጠን የተመለከቱት ሚስ ሄለ ቶየነን ሽሜድ በከፋው ድርቅ ሳቢያ ያላቸውን ያጡ ቤተሰቦችን አግኝተው ማነጋገራቸውንም ጠቁመዋል። ሀቢባ የተባለች አንዲት እመቤት አርባ ፍየሎቿ በድርቅ አልቀውባታል። ስድስት ልጆቿ በጠና ረሀብ ታመው ለእንግልትም ተዳርገዋል ነው ያሉት። ደግነቱ ግን እርዳታ ወደምንሰጥበት ማዕከላችን መምጣት በመቻላቸው ሊረዱ ችለዋል ያሉት ባለሥልጣኗ አሁንም ከፊታችን እየተደቀነ ነው ያሉትን አሳሳቢ አደጋ እንዲህ ይገልጹታል። እዚህ ላይ እጅግ በጣም አሳሳቢው ጉዳይ አሁን ማድረግ ያለብንን ፈጥነን ካላደረግን የፈራነው እውን የመሆኑን አይቀርነት እናውቃለንና ነው። የንዣበበውን አደጋ ለመታደግ የኢትዮጵያ መንግስት የሚችለውን ሁሉ ቢያደርግም እጅግ የከፋና መጠነ ሰፊ በመሆኑ ለብቻቸው ሁኔታውን ሊቀለብሱት አይቻላቸውም። ንጹህ ውሃ ፍለጋ ብዙ ርቀት መጓዝ የተገደዱ ብዙዎች ስለመሆናቸውና ተያይዞም የውሃ ወለድ በሽታዎች ስጋት ስለመከሰቱ የተጠየቁት ዋና ስራ አስፈጻሚዋ ሲመልሱም ያም ሌላው አሳሳቢ ጉዳይ ነው። ረሃብና የውሃ እጥረት ባለበት ሁሌም ለውሃ ወለድ በሽታዎች የመጋለጡ እድል ከፍተኛ ነው። የውሃ ወለድ በሽታ በወረርሽኝ መልክ እንዳይቀሰቀስ በእጅጉ ጥረት እያደረግን ነው። ህብረተሰቡንም እያስተማርን ነን። ሆኖም በረሃብ የተጠቁና ንጹህ ውሃ የተጠሙ አያሌ ሰዎች ባሉበት ውሃ ፍለጋ ብዙ ርቀት መጓዝ የሚገደዱበት ሁኔታ ባለበት የውሃ ወለድ በሽታዎች በወረርሽኝ መልክ መከሰት እድሉ በጣም የላቀ ነው። እልቂቱን ለመታደግ አሁንም ጊዜው አልረፈደም ሲሉ ነው ያንዣብበውን አደጋ አሳሳቢነት አጽንኦት በመስጠት የሴቭ ዘ ቺልድረን ዋና ስራ አስፈጻሚ ሄለን ቶይነን ሽሚድ በኢትዮጵያ የተከሰተውን ድርቅና ረሃብ አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ የቋጩት